የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ ዛሬ ቀኑ አርብ ሰኔ 14 2011 ዓ ም ነው። ለዛሬ ከያዝናቸው ጉዳዮች የተወሰኑት እናስታውቃችሁ። የአዲስ አበባ ከተማ አስተዳደር የሞተር ሳይክሎች በከተማዋ ውስጥ እንዳይንቀሳቀሱ የጣለውን እገዳ በተመለከተ ዛሬ ማብራሪያ ሰጥቷል። በአዲስ አበባ ከተማ ውስጥ የትኛው መንግስት አዲስ አበባን ረግጦ ለማለፍም ሊሆን ይችላል፣ አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል፣ ዳርቻዎች ብቻ ሊሆን ይችላል። ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ብስክሌት በኋላ ከምዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም። በምክትል ከንቲባ ማዕረግ የከተማዋ የትራንስፖርት ቢሮ ኃላፊ የሆኑት ዶክተር ሰለሞን ኪዳኔ ናቸው። የሰማችኋቸው ከገዳው ጀርባ አሉ ያሏቸው ምክንያቶች ይዘረዝራሉ። ቆየት ብለን ይዘናቸው እንመለሳለን። ዛሬ ዓለም አቀፍ የሙዚቃ ቀን ነው። ስለ ሌሎች መብት በሙዚቃቸው ዘብ የቆሙ ሁለት ኢትዮጵያዊ ሙዚቀኞች አብረውን ያመሻሉ። ከሺህ ጦረኛ አንድ ነገረኛ ነው። ከሺህ ጦረኛ አንድ ኪነጥበብ አንድ በድምጽ የሚቀሩ ነገር በድራማ የሚቀርበው ነገር ትልቅ አስተዋጽኦ አለውና አንጋፋ ኪነ ጥበብ ሰው ተስፋ ያበበ ናቸው። ቆየት ብሎ ሙሉ መሰናዶ ይቀርባል። ሌሎች ዘገባዎችም ተጠናቅረዋል። አብራችሁን ቆዩ። ጽዮን ግርማ ና ሀብታሙ ስዩም አብረናችሁን ቆኛለን። ከሁሉ በፊት ግን ዜና ይቀድማል። ዜናው ይቀርባል። አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ሐሙስ ኢራን ላይ ወታደራዊ ጥቃት እንዲካሄድ ከፈቀዱ በኋላ ባልታወቀ ምክንያት ትተውታል ተብሎ የወጡትን ዘገባዎች አስመልክቶ የብሔራዊ የጸጥታ ባለስልጣናት አስተያየት ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በጉዳዩ ዙሪያ የመጀመሪያውን ሪፖርት ያወጣው በኒውዮርክ ታይምስ ጋዜጣ እንዳለው ሚስተር ትራምፕ ፈቃድ የሰጡት የራዳር ና የሚሳይል መተኮሻ ጣቢያዎችን በመሳሰሉ በተወሰኑ ኢላማዎች ላይ ጥቃት እንዲካሄድ ነበር። ፕሬዚዳንቱ ኢራን ላይ ጥቃት እንዲካሄድ መፍቀዳቸውን ያስተዳደሩ ባለስልጣናት እንደተናገሩ ከኒውዮርክ ታይምስ በኋላ ዋሽንግተን ፖስትና ሌሎችም የዘና ማሰራጫዎች ዘግበውታል። ይህ በእንዲህ እንዳለም ኢራን ላይ ጥቃት ይደርሳል የሚል የፕሬዚዳንት ትራምፕ መልእክት ሌሊቱን በኦማን በኩል የደረሰ መሆኑን የኢራን መንግስት አስታውቆናል ሲል ሮይተርስ ዘግቧል። አክሎም ዩናይትድ ስቴትስ አንዳችም ወታደራዊ ጥቃት ብትሰነዝር ከባድ ክልላዊና ዓለም አቀፋዊ መዘዝ ይከተላል የሚል ምላሽ ቴህራን ወዲያውኑ መስጠቷን ገልጸዋል። ሳውዲ አረቢያና ኪዩባ ህገ ወጥ የሰዎች ዝውውርን የመዋጋት ኃላፊነታቸውን ያልተወጡ ሀገሮችን በሚዘረዝረው የዩናይትድ ስቴትስ መዝገብ ገብተዋል። ጉዳዩ ሀገሮቹን ይበልጥኑ ለማዕቀብ ያጋለጣቸዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በወጣው ዓመታዊ ሪፖርት የዩናይትድ ስቴትስ ሸሪክ የሆነችው ሳውዲ የውጭ አገር ሠራተኞችን በተመለከተ የወነጀላት ሲሆን ኪውባን ደግሞ ወደ ውጭ አገሮች ሐኪሞችን በምትልክበት መርሃ ግብሯ አማካኝነት ህገወጥ የሰው ዝውውር ታካሄዳለች ሲል አውግዟታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማይክ ፓምፒዮ ሕገወጥ የሰው ዝውውርን መታገላችንን እንቀጥላለን ብለዋል። የቻይና ፕሬዝዳንት ሺ ዢንፒንግ በሰሜን ኮሪያ ያደረጉትን የሁለት ቀናት ጉብኝት ዛሬ አጠናቀዋል። የቻይናው መሪ በጉብኝታቸው ፒዮንግያንግ ለምጣኔ ሀብት እድገት አዲስ ትኩረት በመስጠት አበረታተዋል። የሰሜን ኮሪያን የኒውክሌር መርሃ ግብር በተመለከተ በተቋረጠው ድርድር ዙሪያ ገንቢ ሚና እንደሚጫወቱም የቻይናው መሪ ገልጸዋል። የቻይና መንግስት የዜና ማሰራጫዎች እንደዘገቡት ኪም ጆንግ ኡን በድርድሩ መቋረጥ ጉዳይ ዩናይትድ ስቴትስን በትዕግስት ለመያዝ እንደሚፈልጉና የሚመለከታቸው ወገኖች ግማሽ መንገድ ድረስ መጥተው እንደምናገኝ ተስፋ አድርጋለሁ ሲሉ ለቻይናው መሪ ገልጸውላቸዋል። በኢራን የሚታገዙት የየመኖቹ ታጣቂ ሁቲዎች ወደ ደቡባዊ ሳውዲ አረቢያ የተኮሱት ተወንጫፊ ሚሳይል አንድ የውሃ ማጣሪያ ጣቢያ ጥግብ ወድቋል። በሰውም ሆነ በንብረት ላይ ግን ያደረሰው ጉዳት የለም። ሁቲዎቹን የሚወጋው በሳውዲ የሚመራው ጦር ሲናገር ሚሳኤሉ የወደቀው ጂዛን ክፍለ ሀገር፣ ሽኩዌካ አካባቢ አቅራቢያ መሆኑን ገልጿል። የጥምረቱ ቃል አቀባይ ቱርክ አሊ ማሌክ በሰጡት መግለጫ ይህንን ሽብርተኛ ሚሊሻ ለመመከት አስቸኳይ ጠንካራ እርምጃ እንወስዳለን ብለዋል። የዋይት ሃውስ ቃል አቀባይ ሰራንደርስ እንዳስታውቁት ስለ ጥቃቱ ለፕሬዚዳንት ዶናልድ ትራምፕ ገለጻ ተደርጎላቸዋል። አድማጮች ለሰዓቱ የያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ስ ከጋቢና ጋር ስለሆናችሁ በድጋሚ እናመሰግናለን። ከአሜሪካ ድምፅ ራዲዮ ነው እየተላለፈላችሁ የሚገኘው። የአዲስ አበባ ከተማ አስተዳደር በከተማ ውስጥ የሚዘዋውሩና ከተማዋን አቋርጦ በሚያልፉ የሞተር ሳይክሎች ላይ እገዳ ጥለዋል። ለመሆኑ አስተዳደሩ ለዚህ ውሳኔ ለምን ደረሰ የሚለውንና መሰል ጥያቄዎችን ቀጣዩ የመለስካቸው አማ ዘገባ ይመልስልናል። አስተዳደሩ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ መግለጫውን የሰጡት በምክትል ከንቲባ ማዕረግ የኢኮኖሚ ዘርፍ አስተባባሪና የመንገድ ትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ እንዳብራሩት ጋዜጣዊ መግለጫው ያስፈለገው ከአንድ ቀን በፊት የከተማዋ ከንቲባ ታከለ ኡማ የሰጡትን መግለጫ ለማብራራት ነው። አስተዳደሩ የመንገድ ትራንስፖርትን በተመለከተ ሁለት በጥናት ላይ የተመሠረቱ መመሪያዎችን እንዳወጣ አስረድተዋል። በተለይም የትራፊክ ፍሰትን ይበልጥ ለማቀላጠፍና የተጓዦቹን ደህንነት ለማስጠበቅ ሲባል እነዚህ መመሪያዎች እንደወጡ ተናግረዋል። ዶክተር ሰለሞን እንዳስረዱት ከሆነ የከተማዋን የትራፊክ ፍሰት በእጅጉ ካደናቀፉት ምክንያቶች መካከል በየጊዜው ቁጥራቸው ከፍ ያለው ሞተር ብስክሌቶች እንቅስቃሴ ችግር ስለፈጠረ ይህን በሕጋዊ መንገድ ለመፍታት ነው። ይሄ ሙሉ በሙሉ አጠቃላይ የሞተር ብስክሌትን እንቅስቃሴ የሚገድብ ባይሆንም፣ ግን አጠቃላይ እንቅስቃሴውን ወደ ስርዓት ማስገባት የሚችል መመሪያ ነው ማለት ነው። ከዛ አንጻር ይህ መመሪያ ዋናው ዋናው ተፈጻሚነት ወሰኑ በዚህ በአዲስ አበባ ከተማ ውስጥ በየትኛው መንገድ አዲስ አበባን ረግጦ ለማለፍም ሊሆን ይችላል፣ አዲስ አበባ ውስጥም ለመንቀሳቀስ ሊሆን ይችላል፣ ዳርቻዎች ብቻ ሊሆን ይችላል። ብቻ በአዲስ አበባ ወሰን ውስጥ ማንኛውም አይነት ሞተር ብስክሌት ኋላ ከምዘረዝራቸው ፍቃድ ውጪ ማሽከርከር አይፈቀድም። ሙሉ በሙሉ የተከለከለ ይሆናል ማለት ነው። ስለዚህ በሚቀመጠው አሰራር መሰረት ማንም ሰው ፍቃዱን አግኝቶ የሚንቀሳቀስበት አግባብ ይኖራል ማለት ነው። ምክትል ከንቲባው በልዩ ሁኔታ ሞተር ብስክሌቶች በከተማዋ ለማሽከርከር የሚችሉትንም ዘርዝረዋል። ስለዚህ ከዛ አንጻር በልዩ ሁኔታ ፍቃድ የተሰጣቸው የመከላከያ፣ የሀገር መከላከያ፣ የጸጥታ አካላት በህግ መሰረት ድንገተኛ ተብለው የሚደነገጉ ተሽከርካሪዎች እና የከተማ አስተዳደሩ የትራንስፖርት ተቆጣጣሪዎች እና መሰል የሆኑት የሞተር ፍሬቶች በአዲስ አበባ ማሽከርከር ይችላሉ። እነዚህም የሚያሽከረክሩበት ሰዓት ተቋማቸው ሊገልጽ የሚችል ብራንድ ወይም ሎጎ በሞተር ባይኩ በልዩ ቀለም ተቀምጦ ሲታይ፣ ሁለተኛም ያንን ተቋም መግለጽ የሚችል ዩኒፎርም ለብሰው መንቀሳቀስ ይችሉ ብቻ ነው። ዶክተር ሰለሞን አክለውም እንደ ፖስታ ቤት ኤምባሲዎችና የመሳሰሉት ተቋማትም ኃላፊነት ወስደውና ተገቢውን ሁሉ ከሚመለከተው አካል አሟልተው ሞተር ብስክሌቶችን ለማንቀሳቀስ እንደሚፈቀድላቸው ገልጸዋል። ከትናንት በስቲያ በአቶ ታከለ ኡማ የተሰጠውን መግለጫ ተከትሎ ከአንዳንድ ወገኖች እየተሰማ ላለው ቅሬታም ተገቢ መፍትሄ እንደሚበጅለት ዶክተር ሰለሞን ፍንጭ ሰጥተዋል። በተለይ በኢኮኖሚያችን ውስጥ በተለያየ መንገድ በዚህ ሞተር ብስክሌትን በመጠቀም ብዙ የስራ ዕድል በመፍጠር የሚጠቀሙ ወጣቶች እንዳሉ እንገነዘባለን። ለተለያየ ስራም ለማፋጠን የሚጠቀሙ አካላት እንዳሉ ይታወቃል። ስለዚህ ለነዚህ አሰራር ማበጀት አስፈላጊ ነው የሚሆነው። ስለዚህ ድርጅት ያላቸው አካላት የግድ ፖስታ ቤት መሆን የለበትም። የግድ እቃ የሚያመላልስ ተቋም መሆን የለበትም። ድርጅት ካለው እንደዛው ለድርጅቱ የሚገልጽ ሎጎ ብራንድ እስካስቀመጠ ድረስ ድርጅቱ የሚገልጽ ዩኒፎርም ተጠቅመው መስራት የሚችል ከሆነ ድረስ ይህንን ፍቃድ ለነሱም ለድርጅቶችም የሚፈቅድ ይሆናል። በማህበርም በምንም ተደራጅተው ድርጅት መስርተው ሊንቀሳቀሱ የሚችሉ ልዩ አሰራር እየተዘጋጀ ይገኛል። ሁለተኛው መመሪያ የከባድ የጭነት መኪናዎችን እንቅስቃሴ በተሻለና ጠቃሚ በሆነ መልኩ ለማከናወን የተዘጋጀ እንደሆነ ኃላፊው አስረድተዋል። በተለይም በቀን በትራፊክ የምትጨናነቀው አዲስ አበባ ከተማ ማታ ከሁለት ሰዓት በኋላ ከሚታይባት ጭርታ እንደሚያላቅቃትና እንደ ማንኛውም ትልቅ ከተማ 24 ሰዓታት ሕይወት ያላት ከተማ እንድትሆን እንደሚያደርጋት ጠቁመዋል። መመሪያው የኢኮኖሚ ትርፍ ሊኖረው እንደሚችልም ገልጸዋል። ቀን ቀን የሚታየው ከባድ የጭነት መኪኖች እንቅስቃሴ በትራፊክ ፍሰቱ ላይ የሚያሳድረውን አሉታዊ ተጽዕኖ ከዘረዘሩ በኋላ ይህን ችግር ለመፍታት የአዲሱን መመሪያ ዘዴ ወይንም ክልከላ በሚቀጥለው መንገድ ገልጸዋል። ማንኛውም ማንኛውም ከባድ የጭነት ተሽከርካሪ ከጠዋቱ 12 ተኩል ጀምሮ እስከ ማታ 2 ሰዓት አዲስ አበባ ውስጥ መንቀሳቀስ አይችልም። በየትኛውም ዋና ዋና ጎዳናዎችም መቆም አይችልም። መጫንም ማውረድ አይችልም። እንቅስቃሴ የሚለካው መኪናው ሞተሩ አንስቶ መንቀሳቀስ ብቻ ሳይሆን የሚፈልገው ዕቃ መጫን ማውረድ አንዱ የእንቅስቃሴው አካል፣ ስለዚህ በየትኛውም ሰዓት በዚህ ከ12 ተኩል ጠዋት እስከ ማታው ሁለት ሰዓት ድረስ አይቻልም። ከሁለት ሰዓት ማታ እና ሌሊት እስከ ጠዋት 12 ተኩል ብቻ መንቀሳቀስ ነው የሚችሉት። ይህ ሙሉ በሙሉ ለከባድ ተሽከርካሪዎች ከ3.5 ቶን በላይ ወይ ከ35 ኩንታል በላይ የሆኑት የሚከለክል ይሆናል። ቀላል የምንላቸው የጭነት ተሽከርካሪዎች ከ2.5 እስከ 3.5፣ እነዚህ አነስ ያሉ ትንሽ አይሱዞች አሉ እንድታውቋቸው፣ አነስ ያሉ 2.5 ከፒካፕ ትንሽ ከፍ ያሉ እነዛ ማለት ነው 2.5 ቶን የምንላቸው እነዛም ከጥዋቱ አራት ሰዓት እስከ ከሰዓት 10 ሰዓት ብቻ በቀን ሊፈቀድላቸው እንጂ በጥዋቱ ፒክ አወር ከ12 ተኩል እስከ አራት ሰዓት ድረስ ከሰዓቱም ከ10 ሰዓት እስከ ማታ ሁለት ሰዓት ድረስ እነዚህ ተሽከርካሪዎች እነዚህ ከፒክ አፕ ከፍ ያሉ ከአይሶስ አነስ ያሉ ያሉት አይፈቀድላቸውም፣ በዛን ሰዓት ውስጥ ማለት ነው። ስለዚህ በፒካፕ ፒካፕ መሰል እንቅስቃሴዎች እቃዎች ሊመላለሱ ይችላሉ። ዳቦ፣ አትክልት የመሳሰሉ ሊንቀሳቀሱ፣ የማሰራጨት ስራዎች ሊሰሩ ይችላሉ ማለት ነው። ትላልቅ የሆኑት ግን ሙሉ በሙሉ ከተማው ላይ እንዳይንቀሳቀሱ የሚገድብ ይሆን። እነዚህ መመሪያዎች ከሰኔ 30 ቀን 2011 ዓ.ም ጀምሮ ተግባራዊ እንደሚሆኑም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለን ለዘገባው ቀጣዩ ዘገባም ወደ አዲስ አበባ መልሶ የሚወስድን ነው ላለፉት ዘጠኝ ወራት አዲስ አበባ ከተማ ውስጥ በጦር መሳሪያ ጭምር የታገዙ ከባድ የዘርፊያ ወንጀሎች ሲፈጸሙ እንደነበረ የአዲስ አበባ ፖሊስ ኮሚሽን አረጋግጠዋል ወንጀሉን ሙሉ ለሙሉ ከከተማዋ ለማጥፋትም በተቀናጀ ሁኔታ ተግተው እየሰሩ እንደሚገኙ ገልጸዋል በ24 ቡድን ተደራጅተው ከፍተኛ ዝርፊያ ሲፈጽሙ የነበሩ 129 ተከሳሾች በቁጥጥር ስር ከዋል በኋላ ሲፈጸሙ የነበሩ ከባድ ወንጀሎች መቀነሳቸውን የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምፅ ተናግረዋል። በተጨማሪም በሕጋዊ ሰሌዳ የሌለው የሌላ ክልል ታርጋ የለጠፉ፣ ሰሌዳቸው የማይታይና በማይታወቁ ሞተር ሳይክሎች የሚደረግ ቅሚያን ለማስቆም አዲስ መመሪያ መውጣቱንም አስታውቀዋል። ጽዮን ግርማ ዝርዝሩን ትነግረናለች። በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ። ጨለማን ተገን አድርገው አደጋ ያደርሳሉ። በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይተዋል። የተባበሩት መንግስታት ድርጅት ጽህፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጫቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል። የተለያዩ ማህበራዊ ሚዲያዎች እና የግል ሚዲያዎች በስራዊ መልኩ ያው አዲስ አበባ ላይ ችግር አለ፣ ዲፕሎማቶች፣ የውጭ አገር ዜጎች የእንቀሳቀስ ንዱ አይችሉም ዜ የሚሉ እጅግ በጣም የተጋነኑና ሰው ወደ ስጋት ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናቃለን። ይህ ከተማ ላይ ወንጀል የለም ምንም አይነት ወንጀል የወደበት ከተማ ነው ጊዜ ለማለት አይደለም። እኛ ጋ ብቻ ብቻ ብቻ አይደለም። እናንተ ባላችሁበት አሜሪካም ዲዴን ቦታዎችም ወንጀል አለ፣ ግን እኛ ጋር በተለየ መልኩ በተለይ ከለውጥ ወደዚህ በኩል የተለያዩ ሶሻል ሚዲያዎች አክቲቪስቶች፣ ሌሎችን ትንሿን ነገር አጋንኑ በማቅረብ እና ከእርሱ ጋር እንዲገባ በማድረግ የሚደረገው ነገር ነው በጣም የሚገነነው። ለምሳሌ ባለፉት ዘጠኝ ወራት የዚህ የሩብ ዓመቱን ገምግመን የመጨረሻ ውጤት አልደረስንም ማለት ግምገማ ሪፖርት አላወጣንም እንጂ ሊያሳሰቡ ስጋት ናቸው የሚባሉ አስር ከባድ ወንጀሎች አሉ። አስር የተለያዩ ወንጀሎችን ለይተናል ብለዋል። በአዲስ አበባ ከተማ ውስጥ የሚፈጸሙት እስቲ ይንገሩኝ በዝርዝር ምንድን ናቸው? አንዱ ከባድ ወንጀል ናቸው ብለን የለየ ናቸው እንግዲህ በፖሊስ ቋንቋ እንግዲህ ከባድ ናቸው ቀላል ናቸው የሚባሉ ወንጀሎች አሉ። ከባድ ናቸው የሚባሉት አንደኛው በጦር መሳሪያ ረገሰ ዘረፋ ነው። ሁለተኛው የመኪና ስርቆት ነው። ሶስተኛው የመኪና እቃ ስርቆት ነው። አራተኛው ነፍስ ግድያ ነው። እንደዚሁም ለመግደል ሙከራ ሌብነት፣ ሲስርቆስ እኛ ወደተሉ አስር ይመላሉ። እነዚህ አስር ወንጀሎች ልዩ ትኩረት አድርገን የምንሰራቸው ናቸው። ለአንድ ባለ ገንዘብ ላለው ሰው መኪናው ትልቅ ንብረት እንደሆነ ሁሉ ገንዘብ የሌለው ደግሞ የዕለት ምስቱን አግኝቶ የሚኖር ሰው አንድ ተንቀሳቃሽ ሞባይል ይዞ የሚንቀሳቀስ ለሱ ከፊቱ ብትወሰድበት ከባድ ነው ለሱ ልዩ ብለን የምንሰራቸው ናቸው። እነዚህ ናቸው ስን ለገለሱ ከባድ ናቸው ብለን ያልናቸው ናቸው። ለድሜትም ከባድ ነው። ምስርቀቱም ከባድ ነው። ጦር መሳሪያ ዘረፋም ከባድ ነው እና ከባድ ናቸው እነዚህ። ከባድ የሚባሉት ልዩ ትኩረት ሰጥተን የምንሰራቸው አስር ከባድ ወንጀሎች እነዚህ ናቸው። እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው። ያሏቸው አስር ወንጀሎች አዲስ አበባ ውስጥ ተፈጽመዋል። አዎ። ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት ዘጠኝ ወራት ብቻ በሀያ አራት ቡድንና አንድ መቶ ሀያ ዘጠኝ ተከሳሾች ላይ ምርመራ አጣርተን ከነዚያ መካከል አርባ ዘጠኝ የሚሆኑት እስከ ፌዴራል ማረሚያ ቤት የወጡ መሆናቸውን እነሱን ለይተን ከመልሶ ማረሚያ ቤት እንዲገቡ ነው ያደረግነው። በመሆኑም እነዚህ ሀያ አራት ቡድንና አንድ መቶ ሀያ ዘጠኝ ተከሳሾች በጦር መሳሪያ ዘረፋ በመኪና ስርቆት የታወቁ ሆነው በቡድን ሆኖ ነው ሲንቀሳቀሱ ነበሩት እና እነሱ ከያዝን በኋላ በተለያዩ የጦር መሳሪያ ዘረፋ፣ የመኪና ስርቆት እና እነዚህ ከባድ ወንጀሎች ሳሉት እጁ ቀንሷል። ከምናጣረው መካከል አንዱ ስርቆት ነው። ሁለተኛው ሌብነት ነው። ሶስተኛው እንደዚህ ሚያ ነው። እነዚህ ሶስቱ ወንጀሎች በአንጸራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ ሰባት የሚሆኑ ከባድ ወንጀሎች ነው። እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ ሴት የትኛው ቦታ ነው የምትመድቡት? እንግዲህ ማለቴ አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷል እና የትኛው ውስጥ ነው የምትመድቧቸው? ባለፉት ጣ ወራት በሞተር ብስክሌት ተረግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ የመኪና እቃ ሰጥቆ ሶስቱ ወንጀሎች ሀምሳ ስድስት ወንጀል ነው ባለፈው ስጠኝ ውራት የተፈጸመው በሞተር ብስ የተደገፈ። ስለዚህ አሁን እንደ ገለጹልኝ ከባድ ወንጀሎች ብላችሁ ከለያችኋቸው ውስጥ ለምሳሌ በጦር መሳሪያ በመታገዝ በተደረገ ዝርፊያ ወደ ሀምሳ አራት ወንጀል ተፈጽመዋል ብለውኛል። አሁንም በሞተር ሳይክል እንደዚሁ ሀምሳ ስድስት ዝርፊያዎች ተፈጽመዋል ብለዋል። በተጨማሪም እንግዲህ እንደዚሁ በተለያየ አስር የወንጀል ድርጊቶች ውስጥ አዲስ አበባ ላይ ወንጀሎቹ ተፈጽመዋል ብለዋል። ና ታዲያ እነዚህ ወንጀሎች ከተፈጸሙ የማህበራዊ ሚዲያ ና የሀገር ውስጥ መገናኛ ብዙኃን አጋነውታል ያሉት ምንድን ነው? ይሄንን ከተፈጸመ ምኑ ነው ተጋነን የተባለው? ኮማንደር ፋሲካ ለዚህና ለሌሎች ጥያቄዎች የሰጧቸውን መልሶች በእሁድ ምሽት መደበኛ መሰናዷችን እናሰማችኋለን። ለአሁኑ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ትነግራችኋለች። ዛሬ ሙዚቃ ቀን ነው በነገራችን ላይ ሲሆን፣ ሀብታሙ መቼም በሙዚቃ በሽ እንደምታረገን ብዙ ሙዚቃዎች እንደመረጥክልን ተስፋ አረጋለሁ። ግን ዛሬ ደግሞ ከሙዚቃው ጋራ ከሙዚቃው ጀርባ ካልተሰሙ ታሪኮች መካከል አንዱን ይዘን መጠናል። እስቲ ንገሪያቸው። ቀጣዩ ዘገባ ኢትዮጵያውያን ሀሳቦቻቸውን በሙዚቃ በኩል ለዘመናት ሲገልጹ ቆይተዋል ብሎ ነው የሚጀምረው የአንተ ፕሮግራም መንደርደሪያ። ማዘን መደሰታቸውን በሙዚቃዎቻቸው ከትበዋል። ከዚያም አልፈው ለሌሎች ሀገሮችና ሕዝቦች ያላቸውን አጋርነት በሙዚቃቸው ገልጸዋል። የአጋርነት ነገር ከተነሳ በሙዚቃቸው የሌሎችን ሀገራት ችግሮች አነሳስተው ሀገሬውን ያስተማሩ የሙዚቃውን ዓለም ባለውለታዎችን ማንሳት ተገቢ ነው። የዓለም የሙዚቃ ቀንን ምክንያት በማድረግም የዘር መድሎን ቅኝ ግዛትና ጦርነትን ተቃውመው የአዜሙ ኢትዮጵያውያንን ነው ሀብታሙ ያነጋገረው። በተከታዩ ፕሮግራም ያሰማናል። በ1960ዎቹ መጀመሪያ ላይ ኢትዮጵያ ከበርካታ ሀገራት በተለየ ሁኔታ የነጻነት አየር ትተነፍስ ነበር። ወጣቱ የፖሊስ ኦርኬስትራ ገጣሚ፣ ዜማ ፈጣሪ፣ ጸሐፌ ተውኔትና አዘጋጁ ተስፋ ያበበ ግን ከኢትዮጵያ ግዛት ወዲያ ያሉ ሕዝቦች ሕመም ያመው ነበረ። ውሎው ዓለም ከማይረሳቸው ጥቁር እንግዳ ጋር ነበርና በዚህ በአፓርታይድ ጉዳይ ላይ እኔ በጣም ትኩረት አደርግ ነበር። እዚህ ያስሄል ስላሰብ የሚያደርጉት ድካም እና ጥረት ላይ በጣም አተኩር ነበር። እኔ ባለሁበት ፈጥሞ ዘራሽ ግቢ ውስጥ አንድ ታላቅ መሪ ለስልጠና መጡ፣ ኔልሰን ማንዴላ። እሳቸው ጋር ደግሞ ቅርበት አደረግኩኝ። እዛ በዛ በዛ በቃ አፓርታይድ ምንድን ነው የሚለውን ነገር በጣም በጥልቀት ስላገኘሁት በተለይ ኤምሲ የሚያደርገውን ጥረት እና ትግል መሰረት አድርጌ የጥቁር ድምፅ የሚል ስራ ሠራሁኝ። ወይ በቅኝ ገዢዎች ደሙ የፈሰሰው መብቱ እንዲከ የጥቁር ደም አፍሪቃውያን ወንድሞች እያሳለፉ ያለውን ሰቆቃ የሚተርክ በአስቸኳይ ለነጻነት በቅተው ከሰብአዊ ግምት በላይ የሆነው አገዛዝ እንዲያከትም የሚጠይቅ ሙዚቃ ነው። አንጎላ ሞዛምቢ ጥቁር ድምጽ የሚለው ዜማ እንደ ኮረስ ነው። በኃይሉ ሴቴ እና ታደለ በቀለ የሚሰሩት ነው። ያደረኩት ግጥሞ የውዝግብ መድረክ ፍረጅኛን አንቻለም። ሰው የእግዚአብሔር እንጂ የሰው ባህሪ አይደለም። ምድር የሁሉም ናት፣ ጥቁር ነጭ ሳትመርጥ አያበላልቅም የቆዳ መለወጥ። ቶሎ ይውጡ ነጻ ከዚያ ከኮሎኒ አንጎላ፣ ሞዛምቢክ፣ የፖርቱጊዝ ጊኒ፣ የሮዴዚያ እና የደቡብ አፍሪካ አብጓል ጊዜያቸው በህግ ቢሰካ እንዳይወላደድ የሰው የኑሮ ቅርስ ቅድሚያ አገዛዝ ይጥፋ ይላል የጥቁር ድምፅ። እንዲህ እያለ ነው የሚሄደው። እኔ ገረመኛል በዛን ጊዜ አፓርታይድን በተናቸው በጣም ነበር እኔ ዋጋ የነበረው እና በቲያትሩም እንደዚሁ ነው የተዋገሩ በጣም ግሩም ሆኖ በዚያን ጊዜ ገላ ልካከል ሊመ ህብረተሰቡም የማየት አቅሙም ስለ አፓርታይድ ባይሆን ግን በጣም ነበር። ብዙ ሰው ነበር አዝናቆት እየሰጠ ያዩ ነበረ። በዚያው ዘመን በአለባበሱ ቄንጠኝነት፣ ፉጨት የሚበዛለት ፒያሳን አዘውታሪ ወጣት ነበረ አለማየሁ ሸቴ። ወጣቱ አለማየሁ ግን ከዘናጭነትና ድምፅ መልካምነት ወዲያ ለውጥ ፈላጊ አመፀኛም ቢጤ እንደሆነ የመንግሥት ሹማምንትን ናጥ የሚያደርጉ ቀደምት ሙዚቃዎቹ ምስክር ናቸው። ኃይለ ሥላሴ መንግሥት ላይ አንቺስ በግርድና ብቸሪ ምናል እኔስ በኩልነት ብደክምላለ የሚፈርተን እንደር የሚልንትን አንድ ቆንጆ ቢቃ ነበረ። ኮሎኔል ግርማ ኃይል ያወጣው እሱ። በዘፈንኩበት ጊዜ እታች ያለው ህብረተሰብ በወቅቱ የነበረበትን ችግር የሚያንጸዋቅ ነው። የህዝብን ሀቅና እውነታ ላላይ ማዋቀውም ሆነ ብዙሀኑ አውቆ እንዲያስከብረው የማድረግ ግዴታ አለብን ብዬ ነው የማምነው በግሌ። አለማየሁም የዘር መድሎ እንዲቀር በተለያዩ አገራት ጥቁሮችን እንደ አራዊት የቆጠረው የነጭ አገዛዝ ድባቅ ይመታ ዘንድ ያ ጥቁር ግስላን አቀነቀነ። ሽጉት አንግቶታ ያ ጥቁር ግስላ ደምሸቶታ እኔ እንኳ በዛን ጊዜ እንቂጣ አመለካከት የነበረኝ ሰው ነኝ። ነብስን ማረውና አባቴ በጣም አፓርታይድ እንትን በጣም የሚቆረቆር እና እናንትን የሚል ሰው ነበረ። ሲበሳጭ የምሰማው ጊዜ በጥቁሮች ላይ በገዛ ሀገራቸው፣ በነጮች እንትን የሚደረገውን ግፍ በመቃወም እንትን ይል ነበር። ያን ተመርኩ ጊዜ በዛው አንጻር ደግሞ ሀገራችንም ላይ በነበረው ሰዓተ ማህበር ጥቂት ሰዎች ዘውዳዊ አገዛዝ ሰርነን በሚል በድሀው ላይ የሚያደርጉት አንዳንድ እንትን በጣም ሁኔታውን ያዛምድብኝ ነበር። ከዛ በመነሳት ነበረ ይሄንን እራስ እንደ ቀልድ ጫር ጫር እየጻፉ ምን ይሆን ምክንያቱን ንወቅ ምን አለበት ብሎ በማለቱ በግብ ያ ጥቁር ግስ ላይ እየተባለ በሙዚቃ ውስጥ የሚገለጸው በተወሰነ መንገድ አሜሪካን አገር ውስጥ ይካሄድ የነበረውን የብላክ ፓንተርስ የመብት ጥያቄ ጠቆም ለማድረግ ታስቦ ነው የሚል ነገር አለ። እውነት ነው ይሄ? አይደለም። በዛን ጊዜ ይሄን ያህል የበስተል አመለካከት በእኔ በኩል አልነበረም። እርግጥ በደቡብ አፍሪካ ላይ ይካሄድ በነበረው የአፓርታይድ ሁኔታ እሱ ነበረ ክሬም የማየው እንጂ አሜሪካ ውስጥ በነበረው ሁኔታ ከጊዜ በኋላ ካደኩኝ ከበሰልኩኝ በኋላ የምሰማውና የማውቀው እ ተዘፊት አንሰራም ለማለት ነው። ኢትዮጵያን ሙዚቀኞች ከነዚህ ዓመታት በኋላ በተለያየ ጊዜም ቢሆን እንደ ነገሩ ስለ ዓለምና ቀጠና አቀፍ ጉዳዮች ዘፍነዋል። ያም ሆኖ መዝናናትን ብቻ ግብ ያደረጉ ሙዚቃዎች ቁጥር በእጅጉ እንደሚልቅ አይካድም። የትናንቱ ወጣት ከያኔ የዛሬው አንጋፋ የኪነ ጥበብ ሰው ተስፋ ያበበ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የሚያተኩሩ ዜማዎች አሁንም መቀጠል አለባቸው ብለው ያስባሉ። አሁን በትክክል አፓርታይድ ቅኛ ገዛብ እንደ ረቅጦች መግዛት ባይኖርም ሰውር ቅኛ ገዛብ አለ። አሁን በጣም በሚገባ የምናገረው ከኛ ሀገር ጀምሮ ሄቶም ጋር ከሺ ጦረኛ አንድ ነገረኛ ነው። ከሺ ጦረኛ አንድ ኪነ ጥበብ አንድ በድምፅ የሚቀርብ ነገር፣ በድራማ የሚቀርበው ነገር ትልቅ አስተዋጽኦ አለው እና ሁሉም ጋር ትኩረት የሚደረግበት በተለያየ ቋንቋ ቢቀርብ ደስ ነው። ምን በተለይ በኮርሴ ሙዚቃዊ ድራማ የአፓርታይድ ምንነት አሁን ጊዜ ያለው የስሁር አገዛዝ ነው ምንድን ነው የሚለውም በሙዚቃዊ ድራማ አሁን እኛ ጋር ማለጠበቅ ሰው ሊሰሩት ቢችሉ ጥሩ ነበር ነው የምለው። ድምፃዊ አለማየሁ እሸቴ በበኩሉ የማህበረሰብና የሰው ልጆችን ችግሮች የሚገላልጡ የሰብአዊነትን ግብ የሚያጎለብቱ ሙዚቃዎችን መጫወት ከምንም በላይ ለራስ የሚሰጠውን እርካታ ሊያነሳ ይወዳል። እሱ ቀድሞ የተጫወታቸው ሙዚቃዎች የተወለትን የእርካታ መንፈስ ያስታውሳልና እጅግ በጣም በኩራት ነው የምተነፈሱበት። ያ ደግሞ ማንኛችንም ቢሆን ለሀገር ብቻ ሳይሆን ሰው በመሆናችን ይቺ ድብልብል ዓለም የሁላችን ነች። ዓለም እንዳትጠፋ፣ ዓለም በስርዓቱ እንድትካሄድ ህግና እንትን ስርዓት እንዲከበር የሁላችን አስተዋጽኦና ትግል ያስፈልጋል የሚል ነታለኝ። ከዚህ ሁኔታ አንጻር ብዙዎቹ የዘፈንኳቸው ምንም ጨቅላ ጭንቅላት የንብዘፍ ናቸው። ለሀገር ለወገን የሰሩትን ሲዞር ብዬ ሳየ እኮራበታለኝ። ለሌሎችም ወንድሞቼ ይሄንን እንትናችን እንድንቀጥልበት አሳስባለሁ። ብዙ ጊዜ መልካሚ ሙዚቃ ቀን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩ ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ሚዲያ አድማጮች፣ የሙዚቃ ቀንን አስመልክተን ሙዚቃ ህይወቴ የቴዲ አፍሮ ዘፈን መርጠንላችሁ ነበረ። የቴክኒክ መሐንዲሳችን ሞክ ቢል ያበሮ ምን እንደገጠመዋል ናቅም፣ የቴክኒክ ችግር ገጥሞናል። በዛ ምክንያት ልግጥ አመሳቅሎታል። ቀደም ብሎ ግን ሲያቀነቅ ነው ነበረ። ከሚወዳቸው ሙዚቃዎቹ መካከል ህይወቴ ሁሉ ብሎን ነበረ። እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። እንግዲህ አስተያየት ካላችሁ በፌስቡክና ና በትዊተር በሚገኙ ገጾቻችን አስተያየታችሁን አድርሱ። እናመሰግናለን። ገጾቻችን አት ቪ አማሀሪክ የፌስቡክ ነው፣ ሀሽታግ ጋቢና ቪ ደግሞ የትዊተር ነው። ሆርን አት ኢትዮጵያ ኒውስ የኢሜይል አድራሻችን ነው። በእነሱ ሁላ አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም ስጡን። ማንና ማን እንዳስተው አብረናችሁ እንደነበር አልተናገርንም። እኔ ሀብታሙ ስዩም ነኝ። እኔ ናንተ ለምን አታስተዋውቀ? በዚሁ ሰዓት ልብስ ሲሆን ግርማ ከሞክቢሊያ ቢሮ ጋር እንሰራበታለን ደናምሹ